ደስ አላቸው ሙሽሪት ሙሽራው፣ ደስ አላቸው ሙሽሪት ሙሽራው፣ እግዚአብሔር ስለ ባረካቸው ደሳላቸው የብቻቸው ምክር፣ ደሳላቸው የግላቸው ምስጢር፣ ደሳላቸው ዛሬ ተፈጽሟል፣ ደሳላቸው በቤተ ክርስቲያን ደስ አላቸው እርሱ በፈቀደው ደስ አላቸው አስተሳስሯቸዋል ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ቅዳሴው ሲቀደስ ደስ አላቸው ዝማሬው ሲዘመር ደስ አላቸው ሲባረኩ በአምላክ ደስ አላቸው ለዚህ ክብር በክተው ደስ አላቸው ተክሊል ሲቀዳጁ ደስ አላቸው ቁርባን ተቀብለው ደስ አላቸው ሙሽሪት ሙሽራው ደሳላቸው ሙሽሪት ሙሽራው እግዚአብሔር ስለ ባረካቸው ደሳላቸው ከዝሙት ጠብቆ ደሳላቸው ከዓለም ፈተና ደሳላቸው ወደ ቤቱ ጠርቶ ደሳላቸው በቅዱስ ጋብቻ ደሳላቸው ስለመረጣቸው ደሳላቸው የወንጌልንም ቃል ደሳላቸው በመፈጸማቸው ደሳላቸው ሙሽሪት ሙሽራው ደሳላቸው ሙሽሪት ሙሽራው እግዚአብሔር ስለ ባረካቸው